በስነህዋ ሳይንስ ብዙ ያስተማሩ የተመራመሩ በኢትዮጵያ ብሔራዊ ሬዲዮና ኤፍኤም ራዲዮች በመስኩ ያካበቱትን ሰፊ ዕውቀትና ልምድ ሲያካፍሉ የነበሩት ዶክተር ለገሰ ወትሮ ከዚህ ዓለም በድንገት ተለይቷል። ስለሳቸው ሥራዎች ለትውስታ ያህል እንዲነግሩን ዶክተር ሰለሞን በላይ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተርን አነጋግረናል። ዶክተር ለገሰ ለአስትሮኖሚ፣ ለሳይንስ፣ ለስፔስ ሳይንስ እድገት ቀላል አስተዋጽኦ አላበረከተ። አንደኛው በዛ ወቅት አቴንሽን ያልተሰጠበት ወቅት ላይ በተቻለ መጠን ተማሪ እንዲማር አድርጓል፣ አማክሯል። ብዙ ተማሪዎችን ማስተርስ ተማሪዎችን አስጨርሷል። እኛንም እሱ በመኖሩ ነው እኛም የተማር ነው። ሁለተኛ የኢትዮጵያ ስፔስ ሳይንስ ሶሳይቲ ከመስራቾቹ አንዱ ነው። እኛ በወቅቱ በተማሪ ነን ነን የነበር ነሱ እና እኛንን አንድ ላይ ሁነን ክበብን መስረት ወይ ወይ ሶሳይቲ ብለን ስንሮረት በኋላ ሌሎች እናቶ ተፈራ ሌሎች ሌሎችም ጆይን ያደረጉ ከሐሰብ ትንስስ ጀምሮ ከመስራቾች አንዱ ነው። ሁለተኛ በፈረንጆች አቆጣጠር ሁለት ሺህ ወይም ዘጠና ስምንት ዘጠና ከዛም በፊት ማለት ዘጠና ሁለት ጀምሮ ላሊበላ ፕሮጀክት ሀሳቡነት እንስሱን ያመነጨ እሱ ነው። ላሊባላ ማለት ላሊባላ ዓለም አቀፍ አስትሮኖሚካል ሳይት መሆን ያለበት ነው ብሎ የመጀመሪያውን ጥናት አዘጋጅቶ ዓለም አቀፍ አስትሮኖሚካል ዩኒየን ላይ ሁሉ ፕሬዘንት ያደረገው እንደ ኢትዮጵያ አቆጣጠር አስራ ዘጠኝ መቶ ዘጠና ሁለት አካባቢ ነው። አሁን ላሊባላ እንግዲህ ትልቅ አስትሮኖሚካል ሳይት ይሆናል ተብሎ ጥናት እየተካሄዳለ ትንስሱ ሀሳቡ የመነጨው በእሱ ከቀሱ ነው። ሌላው የመጀመሪያው ዓለም አቀፍ አስትሮኖሚካል ህብረት አባል የሆነ ኢትዮጵያዊ ምክንያቱም በወቅቱ ብቻውን ነው የነበረው እሱ ብቸኛ ነው። ስለዚህ አባልም የነበረው በተቻለ መጠን የኢትዮጵያን ለማስተዋወቅም በወቅቱ ብዙ ስራዎችን ሰርቷል። ስለዚህ በሳይንስ በአስትሮኖሚ በስፔስ ሳይንስ ዘርፍ ያበረከተው አስተዋጽኦ የለገሰ ቀላል የሚሰጠው ግምት አይደለም። እጅግ በጣም ብዙ ነው። ዶክተር ሰለሞን በላይ በዶክተር ለገሰ ወትሮ ድንገተኛ ሞት የተሰማቸውንም ሀዘን እንዲህ ገልጸዋል። ለሁሉም ህብረተሰብ፣ ለሪጂናል አፍሪካን አስትሮኖሚ ኮሚኒቲ፣ በዓለም አቀፍ አስትሮኖሚክ ዩኒየን ህብረት ስም ሀዘኔ በጣም ጥልቅ ነው። ለቤተሰቦች ለወዳጆች በሙሉ ጽናት ይስጥ እንላለን። ለዶችቨለ ራዲዮ ለተጠናቀረው ዘገባ